የደቡብ ሱዳን ፕሬዚደንት ሳልቫኪር ወታደሮች በምስራቅ ኢኳቶሪያ ግዛት ያለውን ቦታችንን ለማጥቃት አፋፍ ላይ ናቸው ሲሉ የቀድሞ የደቡብ ሱዳን ምክትል ፕሬዚደንት ሪያክ ማቻር ተከታይ አማጽያን አስታወቁ። አንድ ከፍተኛ የመንግስት ባለስልጣን ግን አማጽያኑ ጁባ እንዲገቡ እየተጠበቀ ነው ይላሉ። የዘጋቢያችን ጀምስ ባቲ የአማጽያኑን ቃል አቀባይ አነጋግሯል። አዳንች ፍሳዬ ታቀርበዋለች። የአማጽያኑ ቡድን ቃል አቀባይ ኮሎኔል ዊልያም ጋቲያ ዴንግ በደቡብ ሱዳን ወታደራዊ ኃይል ውስጥ ባለፈው ታሳስ ወር የተደረገው የሰላም ስምምነት እንዲተገበር የማይፈልጉ ወገኖች አሉ። እነዚህ ወገኖች በተለይም የሪያማቻር ኃይሎች በሰላሙ ስምምነት መሰረት በተመደቡላቸው ቦታዎች እንዲሰፍሩ አይፈልጉም ይላሉ ኮሎኔል ዴንግ። የመንግሥት ኃይሎች የሰላሙ ስምምነት መተግበርን አስመልክቶ ደስተኞች አይደሉም፣ ምክንያቱም አዲስ አበባ በተደረገው የሰላም ስምምነት መሰረት ሁሉም ወታደራዊ ሰፈሮች በሁሉም የሀገሪቱ ክልሎች በምስራቅ እና በምዕራብ ኢኳቶሪያም ጭምር መከፋፈል ይችላሉ። አንድ ማንነታቸው እንዲገለጽ ያልፈልጉ ከፍተኛ የመንግስት ባለስልጣን በበኩላቸው የመንግስት ኃይሎች በምስራቅ ኢኳቶሪያ ክፍለ ሀገር አጠገብ ዝር አላሉ። የአማጽያኑ መሪ ዶክተር ሪያክ ማቻር እና 1370 ኃይሎቻቸው እስካሁን ባለው ጊዜ ጁባ መግባት ስላለባቸው ይህን ላለማድረግ ነው የሚጮሁ ያሉት ብለዋል። ይልቁንስ የደቡብ ሱዳን መንግስት አማጽያኑ ጁባ ገብተው የአንድነት መንግስት እንዲመሰረት እየጠበቀ ነው ብለዋል። የአማጽያኑ ቃል አቀባይ ግን ሪያክ ማቻር ኃይሎቻቸው ወደ ጁባ እንዲገቡ በጉጉት ይጠብቃሉ። ይሁንና በኢትዮጵያ ዓለም አቀፍ አይሮፕላን ማረፊያ በኩል ወደ ጅባ ለመግባት የኢትዮጵያ መንግስት መፍቀድ ይኖርበታል። ምክንያቱም መለዮ ያጠለቀና የታጠቀ ኃይል ጥይትና መሳሪያ ጭኖ በሌላ ሉዓላዊ ሀገር በኩል ለማለፍ አይችልምና። ከላሽኒኮቭን የመሳሰሉ ቀላል መሳሪያዎች ይዛችሁ ግቡ የሚባል ከሆነ አይሆንም፣ ራሳችንን ለመከላከል ስንል መላ መሳሪያችንን ይዘን መግባት ይኖርብናል። ይላሉ ቃል አቀባዩ ኮሎኔል ደንግ